ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን እንደምንሰነበታችሁ። ዛሬ በኤስቤስ ሬዲዮ መስመር ላይ ወደ እናንተ ስንመጣ ሀገርኛ ጉዳዮችን ይዘንላችሁ መጥተናል። በተለይም ሀገራችን ከገባችበት ውጥንቀት አንጻር ዛሬ ፖለቲካውንና ኢኮኖሚውን ተወት አድርገን ወደ ኪነ ጥበቡና ባህላዊ ትውፊቶቻችን ላይ ትኩረት ለማድረግ ፈቅደናል። አብራችሁ እንድትቆዩ እንጋብዛለን። ዛሬ የምንገኘው በጥቅምት ወር የማገባደጃ ሳምንት ላይ ሆነን ነው። ዋነኛው ትኩረታችንም ወረሃ ጥቅምትና ኪነ ጥበብ እንደመሆኑ መጠን ስለ ጥቅምት ትንሽ ነገር ማለት ይጠበቅብናል እና ከእሱን ጀምር ወረሃ ጥቅምት በሁለት ነገሮች ትታወቃለች፣ በእሸትና በአበባ። አበባው ከመስከረም የተሸጋገረ ነው። ምክንያቱም ወረሃ ጽጌ ወይም የአበባ ወቅት እየተባለ የሚታወቀው ከመስከረም 26 ቀን እስከ ጥቅምት 6 ቀን ያለው ጊዜ በመሆኑ ነው። አበባ የሰላም፣ የደስታ፣ የምስራች ምልክት ናት። ንጉሥ ሰለሞን አበባን በእጅጉ ያደንቅና ያፈቅር እንደነበር ይነገራል አበባ ከመወደዱ የተነሳም አበባ በማያብብበት ወይም በማይኖርበት ወቅት አበባ የማድነቅ ፍላጎቱ እንዳይቋረጥበት ሲል የተለያዩ ህብረ ቀለማት ባላቸውና በአበባ ቅርጽ የተለጠፉ በሐር ክር የተዘመዘሙ የወርቅ ዘቦ አልባሳትን በመልበስ በአደባባዮችና በመቅደሶች ውስጥ ይገኝ እንደነበረ ይነገራል። ሌሎች ጉዳይ ስናነሳ ደግሞ ቅዱስ ያሬድ በድርሰቱ የአበባ መዓዛና ፍሬ ለቅድስት ድንግል ማርያምና ለልጇ ለጌታችን መድኃኒታችን ኢየሱስ ክርስቶስ ንጽህናና የቅድስና መገለጫ፣ ለቅዱሳን የሃይማኖትና የሥነ ምግባር ተምሳሌት እያደረገ ያቀርበዋል። ከዚህ ውጪ ሰዎች አበባን ለደስታ፣ ለፍቅር፣ ለታማኝነት፣ ለምስጋና መግለጫነት፣ ለህሙማንና ለእስረኞች ማጽናኛነት ይጠቀሙበታል። አበባ ለደስታ ብቻ ሳይሆን ለሐዘን ጊዜም ያገለግላል። ምክንያቱም አበቦች ቶሎ የሚረግፉ በመሆናቸው ለሰው ዕድሜው እጥረትና ለስጋ ረጋፊነት ምሳሌ ሆነው ስለሚቀርቡ ነው። አበቦች የሚወደዱት በነግራችን ላይ በዓለማችን ላይ ከ250 ሺህ በላይ የአበባ ዝርያዎች ሲገኙ ከእነዚህም መካከል ከ11 ሺህ በላዮቹ በኢትዮጵያ ይበቅላሉ። ወጋችን ጉዳያችን ጥቅምትም አይደል? ጥቅምትን ካነሳን ወዲህ ደግሞ ለነገራችን ማሰሪያ ለሐሳባችን ማጠናከሪያ ከአበባ ወደ እሸት እንምጣ። የጥቅምት ሌላው መለያው እሸቱ ነው። ወተትና ቅቤ እንደ ልብ የሚገኝበት ወርም ነው ጥቅምት። ምን ይሄ ብቻ ጥቅምት የማር እመቤትም ናት። ያውም የማር እሸት። ማርን መቁረጥ በጥቅምት እህልን መቆጠብ በጥቅምት የሚሉት የሀገራችን ተረትና ምሳሌዎችም በጥቅምት ሁሉ ነገር የተትረፈረፈ ብቻ ሳይሆን ምርጥ ምርጡ የሚገኝባት ወር መሆኗንም ያሳያሉ። በአንጻሩ ሁሉም እንደ ልብ ተገኘ ተብሎ ማባከንም እንደማያስፈልግ ይመክራሉ። ልጅን በጡት እህልን በጥቅምት የሚለው ምሳሌም የዚሁ ተምሳሌት ነው። ጥቅምት ከአበባና እሸት ሌላ በበርካታ ጉዳዮችም ትታወቃለች። አዋፍ በመስከረም ወር የጣሉትን እንቁላል ፈልፍለው ከጫጩቶቻቸው ጋር በየጤሻው የሚመሰመሱበት፣ ፍራፍሬና ጥራጥሬ እንደልባቸው ልባቸው እየተመገቡ በጋራና በተናጠል የሚዘምሩበት፣ የቤት እንስሳት በየቃርሚያው የተረሳ የሳር እሸት በመብላት የሚሰቡበት፣ በአጠቃላይ የቤትና የዱር እንስሳት በጋራ የሚፈነጥዙባት ወር ናት። የሀገሬ ሰው የጠገበ ሰው ሲያጋጥመው እገሌ የጥቅምትን ወይፈን ሆነ ማለቱ ለዚህ ነው። ውሻን ጨምሮ አብዛኞቹ የቤት እንስሳት የጫግሏ ጊዜያቸውን የሚፈጽሙበት ይኸው የአበባና የእሸት ሰሞን ወረሃ ጥቅምት ነው። ወደ ጉዳያችን ማሰሪያ እየተንደረደርን እየመጣን ነው። ጥቅምት በማር በአበባ በወተት በእሸት የምትታወቀውን ያህልም በብርዷም ትታወቃለች በጥቅምት ላይ አየሩ የሚነፍስበት ቅዝቃዜው ጠንከር የሚልበት ነው። ለዚህም ይመስላል ሰዎች ወዘናቸውን ለመጠበቅ ብርዱን ለመቋቋም በጥቅምት አንድ አጥንት የሚሉት ብዙ ሰዎች በጥቅምት ወር ቅባት መብላት ቅባትን መመገብ ይህንን ብርድና ውርጫማውን አየር ለማለፍ ይጠቅማል ብለው ያምናሉ። የአበሻ ብሂልም ለዚህ ነው በጥቅምት አንድ አጥንት ያለው። አሁን ግን ዘመናዊነት እየመጣ ነገሮች እየተለወጡ በጥቅምት አንድ አጥንት ከሚለው ሐሳብ እየተወጣ በጥቅምት እኩሌታ አንድ ኩታ ወደ መባል እየተደረሰ ነው። ይሄው ፋሽንም በተለይም በማህበራዊ ሚዲያው ላይ ሰፊ ትኩረትና ድጋፍ አግኝቶ ኢትዮጵያውያን በሀገር ውስጥም በውጭም የሚገኙት በጥቅምት አንድ አጥንት ከማለት ዘለው በጥቅምት እኩሌታ አንድ ኩታ ማለት ጀምረዋል። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። ብርዱ እየበረታ ነው። ዘመቻው በጥቅም ትኩሌታ አንድ ኩታ በመልበስ ኢትዮጵያዊ ባህልን ማስተዋወቅ ላይ ትኩረት አድርጎ የሚሠራበት ላለፉት ሁለትና ሦስት ዓመታት ከፍተኛ ተቀባይነትን ያገኘ ነው። በጥቅም ትኩሌታ አንድ ኩታ ከዘመናዊው ያኗኗር ዘይቤ ጋር የተዛነቀው በብርዳማው የጥቅምት ወር ላይ በአመቱ ጋቢ ደርቦ በመልበስ የሚደረገው ባህልን አክብሮ የማቆየት አንደኛው ዘመቻ ነው። በጥቅምት ኩሌታ አንድ ኩታ። ዘንድሮም ይኸው ዘመቻ በይፋ ተጀምሮ በማኅበራዊ ድረ ገጽ በተለይም በፌስቡክ ከፍተኛ ተቀባይነትን አግኝቶ ከግለሰብ እስከ ቤተሰብ፣ ከግለሰብ እስከ ቡድን ኩታ እየለበሱ በጥቅምት እኩሌታ አንድ ኩታ የሚለውን ዘመቻ ተቀላቅለው ታይቷል። አዘጋጆቹም ሰፊ ትኩረት ሰተውት ይህንን እንቅስቃሴ እየተቀባበሉት ለሌሎች በማድረስ ላይ ይገኛሉ። የዘመቻው ተቀባዮችና ደጋፊዎች በሀገር ውስጥ ብቻ ሳይሆን በመላው ዓለም የሚገኙ ኢትዮጵያውያን መሆናቸውም የዘመቻውን ተቀባይነትና ባህልን፣ እሴትን፣ ኢትዮጵያዊ ማንነትን ከማስተዋወቅ አንጻር የሚገኙት ዘርፈ ብዙ ጥቅሞች ብዙ ሊሆኑ እንደሚችሉ እንዲታሰብበት ተደርጓል። የዘንድሮ ዘመቻ የጋቢን ምርት በስፋት ለማስተዋወቅ ያድዋ ጀግኖች ቀዳሚ መሰባሰቢያ የሆነችውን ታሪካዊቷን የወረኢሉ ከተማን የማስተዋወቅ እንዲሁም በወሩ ፍጻሜ ላይ አገር አቀፍ የልገሳ መርሃ ግብር በማዘጋጀት ተጎጂ ወገኖቻችንን የማገዝ ዓላማዎችን በጋራ የያዘ እንደሆነ አዘጋጆቹ በይፋ ተናግረዋል። በጥቅምት እኩሌታ አንድ ኩታ በዚህ ዘመቻ ላይ የሚካተቱትም በጥቅምት እኩሌታ አንድ ኩታ ዘመቻ በሰባት ዘርፎች አሸናፊ ለሚሆኑ ተሳታፊዎች ልዩ ሽልማት የሚያሰጥ የማኅበራዊ ሚዲያ የፎቶና የቪዲዮ ውድድር ተዘጋጅቷል። በወሩ እኩሌታ የወረ ኢሉ ጉዞ ነበር የታሰበው ከጥቅምት 24 እስከ 26 ድረስ ለሦስት ቀናት የሚቆይ እኔም አለው ከአስቤዛዬ እቀንሳለሁ የተሰኘ ከቤትና ንብረታቸው ተፈናቅለው በከፋ ችግር ላይ ለሚገኙ ወገኖቻችን እገዛ የሚሆን የአስቤዛ ማሰባሰብ መርሃ ግብርም የዚሁ ዘመቻ አንድ አካል ሆኖ እየተሰራበት ይገኛል። በወሩ መጨረሻ ጥቅምት 27ና 28 ቀናትም ለሁለት ቀናት የሚቆይ የጥቅምት ልዩ ፌስቲቫልና የሽልማት መርሃ ግብር አዘጋጅተዋል። በፎቶ ሃሽታግ ውድድር አሸናፊ የሚሆኑትም አጓጊ ሽልማቶች በቀጣይ ይገለጻሉ ተብሎም ይጠበቃል። በዚህ መሰረት በጥቅምት ወር ከዘመናዊ የአኗኗር ዘይቤ ጋር የተዛነቁ በሥራ ቦታዎች፣ በመዝናኛ ስፍራዎች፣ በመኖሪያ ቤቶችና መንደሮች እንዲሁም በአውራ ጎዳናዎችና በማናቸውም ዘመናዊ የአኗኗር ዘይቤ የሚገለጹ ቦታዎች ላይ የተነሱ በተለያዩ የሀገራችን የጋቢ አይነቶች ተውቦ ዘመናዊ የአዘቦት ልብስ ላይ የተደረበ የጋቢ ወይም ኩታ ነጠላ አለባበስ ተሸላሚ ወይም አሸናፊ ሊያደርግ ይችላል። ሰልፊ ወይም መደበኛ ፎቶ ተነስቶ በማህበራዊ ሚዲያ መልቀቅና ለአዘጋጆቹ ማድረስ ብቻ ነው። ከዘመናዊው ያዘቦት አለባበስ ያልራቀ የጋቢ ወይም ኩታ መደረብ ቢሆን ደግሞ መልካም ይሆናል ተብለው በአዘጋጆቹ ትኩረት ተሰጥቶበታል። ፈጠራ ቢታከልበትም በጥቅምት ኩሌታ አንድ ኩታ የተለየ ክብር ሊያሰጦት ይችላል። ከፌስቡክ እና ኢንስታግራም የፎቶ ሃሽታግ ውድድሮች በተጨማሪም በቲክቶክ የሚካሄድ የቪዲዮ ውድድሮችም በዘንድሮ ዘመቻዎች ላይ ተካተዋል። ሁሉም ተወዳዳሪዎች ተከታዮቹን ሃሽታግ በመጠቀም በፌስቡክ ውድድሮች ገጾችም በመለጠፍ ይህንን ውድድር ይሳተፋል ተብሎ ይጠበቃል። ቀናቶች አሉን። በኢትዮጵያ የቀን አቆጣጠር መሠረት ጥቅምትን ልናስወጣ አምስት ወይም ስድስት ቀናቶች ይቀሩናል። ይህንን የኤስቢኤስ ሬዲዮ የምትከታተሉ አድማጮቻችንም በጥቅምት እኩሌታ አንድ ኩታ ጋቢ ቻሌንጅ፣ እኔም አለው፣ ከአስቤዛ ይቀንሳለው፣ ጉዞ አድዋ፣ ባላገሩ ቲቪ በሚሉት ቻናሎች ወይም ደግሞ መስፈንጠሪያዎች ገብታችሁ የዚህ ሐሳብ ተካፋይና የዚህ ሐሳብ አቀንቃኝ እንድትሆኑ በዚህ አጋጣሚ ጥቆማችንን እንሰጣለን። እነሆ ጥቅምትን ልንሻገር ነው። ስለ ጥቅምት ብዙ ነገር አወራን። ጥቅምትን ስንሰናበት በጥቅምት እኩሌታ መጽሐፍትና ኩታ የተሰኘ የመጽሐፍት አውደሪ ከጥቅምት ሀያ ሁለት ጀምሮ እስከ ህዳር ስድስት ቀን በብሔራዊ ቲያትር በረንዳው ላይ እየተካሄደ እንደሆነም ጥቆማ ልንሰጣችሁ እንወዳለን። እንግዲህ ጥቅምት እንዲህ እያደገች፣ ጥቅምት እንዲህ እየተወደደች፣ ጥቅምት እንዲህ እየተናፈቀች መምጣቷን ልትቀጥል ነው ማለት ነው ለዛሬው ብለን ለእናንተ ያሰናዳንላችሁ ጥቅምት ላይ ትኩረት አድርጎ ለልዩ ዝግጅታችን ይህንን ይመስላል አብራችሁን ስለነበራችሁ በጣም እናመሰግናለን ለኤስቤስ ሬዲዮ በፍቃዱ አባይ ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር